የዓለም የሰብአዊ መብቶች አያያዝን የዘንድሮ ሪፖርት ትናንት ያወጣው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሁማን ራይትስ ዋች ያለፈውን የአውሮፓ ዓመት በኢትዮጵያ የጭካኔና የገደቦች ዓመት ነበር ብሎታል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጣችበት በዚህ ወቅት መሠረታዊ መብቶችን በመገደብና በሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ብሏል። ኤርትራም የዜጎችን ሰብአዊ መብቶች መጣሷን ቀጥላበታለች ብሏል። ጽዮን ግርማ በሂውማን ራይትስ ዋች የአፍሪካ ጉዳዮች ከፍተኛ መርማሪና ፈታሽ የሆኑትን ፌሊክስ ሆርንን አነጋግራ ተከታዩን ዘግባለች። በኢትዮጵያ የጭካኔ ገደቦች አመት በሚል ርዕስ የሚጀምረው በትላንትና ዕለት የወጣው የሰብአዊ መብት ተሟጋቹ ሁማን ራይትስ ዎች የ2017 ዓለም አቀፍ ሪፖርት የኢትዮጵያው የሪፖርቱ ክፍል እንደ አውሮፓውያን አቆጣጠር በ2016 ዓ.ም ኢትዮጵያ የሰብአዊ መብቶች ቀውስ ውስጥ መውደቋን ይዘረዝራል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ይላል ሪፖርቱ። አያይዞም የአስቸኳይ ጊዜ አዋጁ በዘፈቀደ ማሰርን ይፈቅዳል፣ ማህበራዊ መገናኛ ብዙኃንን ይገድባል፣ እንዲሁም ከውጭ አካላት ጋር መገናኘትን ይከለክላል። በዚህ አመት የመንግስት የጸጥታ ኃይሎች በኦሮሚያና አማራ ክልሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን ገድሏል፣ በአስር ሺዎች የሚቆጠሩትን እስር ቤት አጉሯል። ታስረው ከተፈቱት ብዙዎቹ በእስር ቤት ውስጥ ስቃይ እንደደረሰባቸው ተናግረዋል ይላል። ይህ እስረኞችን የማሰቃየት ችግር ኢትዮጵያ ውስጥ ለረጅም ጊዜ ሳይፈታ የዘለቀ ችግር እንደሆነ የሚናገረው የሪፖርቱ ክፍል መንግስት የጸጥታ ኃይሎች ያደረሱትን በደሎች በተገቢው መልኩ ለመመርመርም ሆነ ለዓለም አቀፍ ምርመራ ጥሪዎች መልስ መስጠት አልቻለም። ይላል በሂማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሊክስ ሆርን በርካቶች እስር ቤት በሚታጎሩባት ኢትዮጵያ እያሰቃዩ የመመርመር ተግባር ወይም ቶርቸር አሁንም ቀጥሏል ይላሉ። ግለሰቡ ወይም ግለሰቦች በተቃውሞ የተሳተፉ የተሳተፈ ከሆነ ወይም ከቤተሰቡ አካል አንዱ መንግስትን የመቃወም ታሪክ ካለው ታስረው ይቆዩና በፍርድ ቤት ሲቀርቡ የደረሰባቸውን የማሰቃየት ምርመራ አስረድተው ፍርድ ቤቱ ለፖሊስ የሰጡትን ቃል ውድቅ እንዲያደርግላቸው ይጠይቃሉ። ሆኖም በፍትህ ስርአቱ ፖሊስና የጸጥታ ኃይሎች ተጠያቂ ስላልሆኑ በተደጋጋሚ ችግሩ ሲከሰት እናስተውላለን። እንደ አውሮፓውያን አቆጣጠር በ2016 ዓ ም ከታሰሩት በአስር ሺዎች ከሚቆጠሩት እስረኞች መካከል ጋዜጠኞች፣ ጦማሪዎች፣ ሙዚቀኞች፣ መምህራንና የጤና ባለሙያዎች እንደሚገኙበት የጠቀሰው ሪፖርቱ እንደነ በቀለ ገርባ ያሉ ለዘብተኛ የሚባሉ የፖለቲካ ፓርቲ መሪዎች በሽብር ተከሰው እስር ቤት ይገኛሉ የመማር ማስተማር ሂደቱ ተስተጓጉሏል በሺዎች የሚቆጠሩት ደግሞ አገር ጥለው ተሰደዋል ይላል የኢትዮጵያ መንግስት ሁማን ራይትስ ዎችም ሆነ ሌሎች አለም አቀፍ የሰብአዊ መብት ድርጅቶች ሪፖርት ሳይወጡ ሪፖርቶቹን እንደማይቀበል ና እንዲህ ያሉ ድርጅቶች የራሳቸው አጀንዳ ያላቸው ያልተረጋገጠ መረጃ የሚያወጡ ናቸው እንደሚል ጠቅሼ ምላሻቸው ምን እንደሆነ ፊሊክስ ሆርንን ጠይቄያቸው ነበር በኢትዮጵያ ሁላችንም እንደምናውቀው መንግስቱን የሚቃወሙ ድምጾችን ለማፈን የተሳካና ሰፊ ዘመቻ ተካሂዷል። በጸረ መንግስት ተቃውሞ የተሳተፉና ተቀባይነት ያላቸው ጥያቄዎችን ያነሱን ዝም ለማሰኘት ከቀየሱት ስልት ጀምሮ ከኢትዮጵያ ጋር በትብብር የሚሰሩ የውጭ መንግስታት የኢትዮጵያን የሰብአዊ መብት ይዞታ በይፋ አለማውገዛቸው የተሳካ ዘመቻ መካሄዱን ያሳያል። በኢትዮጵያ እየተከናወነ ያለውን ሁኔታ በማጋለጥ ከሚናገሩት ጥቂት ቡድኖች የኛ ድርጅት ይገኝበታል። የኢትዮጵያ መንግስት በዚህ ደስተኛ አይደለም። መረጃዎቻችንን የምናጠናቅረው ተጎጂዎችን በማነጋገር የአይን ምስክሮችን በማጣቀስ ከእኛ ጋር ለመነጋገር ፈቃደኛ ከሆኑ የመንግስት ባለስልጣናት የምናገኛቸውን መረጃዎች ጨምረን ነው። የተለያዩ ምንጮችን ሳናጣቅስ የምንሰራው ስራ የለም። ከመንግስት ባለስልጣናት ጋር መወያየት የምንፈልግ ቢሆንም እነሱ ፈቃደኞች ሲሆኑ አንመለከትም እንዲያውም በጥቅል ድርጅታችን የአድሎ አሰራርን እንደሚከተል ከመግለጽና የርዕዮተ ዓለም ልዩነትን እንደ ምክንያት ከማስቀመጥ ባለፈ ለችግሮቹ የጋራ መፍትሄና ማጣራት ለማበጀት ፍላጎት የላቸው። የመብት ድርጅቱ ሂማን ራይትስ ዎች ሪፖርት ኤርትራን በተመለከተ ባወጣው የሪፖርቱ ክፍል ኤርትራ ነጻነቷን ካገኘች ወዲህ ምንም አይነት ምርጫ ለማካሄዷን እና ባለፈው የአውሮፓውያኑ አመት ሁለት ሺ አስራ ስድስት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አጣሪ ኮሚሽን ባቀረበው ሪፖርት መሰረት የሀገሪቱ መንግስት በርካታ ሰብአዊ መብቶችን የሚጥስ ተግባሮች የሚፈጽም መሆኑን መረጃ እንዳገኘ አስታውቆ ነበር ይላል ገሪቱ ያለው የጊዜ ገደብ የሌለው ብሔራዊ አገልግሎት ከፍተኛ ቁጥር ያላቸው የሀገሪቱ ዜጎች እንዲሰደዱ ምክንያት መሆኑን በመጥቀስም በተጨማሪም በብሔራዊ አገልግሎት የተሰማሩ ዜጎች አያያዝ የሰብአዊ መብቶችን የሚጥስ መሆኑን ይጠቅሳል። ነጻ የመገናኛ ብዙሀን በሀገሪቱ ካለመኖሩ በተጨማሪ አስራ አንድ ስርዓቱን የነቀፉ ከፍተኛ ባለስልጣናትን ጨምሮ ብዛት ያላቸው ጋዜጠኞች ያለ ፍርድ በእስር እንደሚገኙ ይዘረዝራል። ፊሊክስ ሆርን እንደሚሉት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን በማንሳት ለ ዜጎቹ ነጻነት መስጠት አለበት። ችግሮቹን ለመፍታት ደግሞ ከተቃዋሚ ድርጅቶች ጋር ውይይት መፍጠር አለበት። በተጨማሪም የመናገርና የመጽሐፍ ነጻነት መብትን አለመገደብ እንዲሁም የሲቪል ማህበራት እንዲሰሩ መፍቀድ ይኖርበታል። ይህ ሲሆን ብቻ ነው መፍትሄ ሊመጣ የሚችለው። በማፈን ጊዜያዊ እንጂ ዘላቂ መፍትሄ ማምጣት አይቻልም። ብለዋል። የአሁኑን የ2017 የሁማን ራይትስ ዎች ሪፖርት በተመለከተ ምላሻቸውን እንዲሰጡን ለኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤትና ለኤርትራ ማስታወቂያ ሚኒስቴር ደውለን ስልካቸው ባለመነሳቱ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን ቀጥለን ምላሻቸውን ይዘን እንመለሳለን።